በደቡብ ኢትዮጵያ ክልል ጋርዱላ ዞን ድራሼ ወረዳም በዚህ ሳምንት ብቻ ዘጠኝ ሰዎች ያለ ፍርድ ቤት ትዕዛዝ ታስረዋል ሲሉም በድህንነት ስጋት ስማቸው እንዲገለጽ አልፈለጉ የግዶሌ ከተማ ነዋሪ የሆኑት የመንግስት ሰራተኛ ተናግሯል። በየሳምንቱ እንግዲህ አራትም አምስትም ሰዎች ይታሰራሉ። በዚህ ሳምንት ብቻ ግን ዘጠኝ ሰዎች ታስረዋል፣ ምንም የፍርድ ቤት መጥሪያ በሌለበት ኮማንድ ፖስት ነው አስቸኳይ ጊዜ አዋጅ ነው የተባለ ሰው ዝም ብሎ በአፈነግ የታሰረ ያለው ከፍተኛ የሰብአዊ መብት ውሰት እንዳለ ነው። አካባቢው ላይ ያለው በተለይ ስውር እስር ቤት ያሉት ለምሳሌ አህል ለአብነት ዶላ አካባቢ የታሰሩት ስውር እስር ቤት ውስጥ ያሉት በምግብ ማቅረቢያውን በወረቀት ደብዳቤ እየጻፉ ሻወር እየወሰድ መደለም ጠዋት አስራ ሁለት ሰዓት ነው ሽንት ቤት የሚወሰደው በዛም ቀን ሙሉ ይዘጋብናል፣ ለጤና ችግር ልንጋለጥ እንችላለን የሚል ጋት ጀምር ጽፈዋል። ለቤተሰብ ማለት ነው ደብዳቤ ባለፈው አንድ ወር ውስጥ ብቻ የታሰሩት ሰዎች ቁጥር ከስልሳ በላይ ደርሷል ስሉም አስተያየት ሰጪው ተናግሯል። የታሰሩትም በአርባ ምንጭ ከተማ በኮንሶ ዞን በግዶሌ ፖሊስ ጣቢያዎች እንደሆነ ተናግረው ከእነሱ በተጨማሪም ከዞኑ የተሰወሩና የት እንዳሉ የማይታወቁ 55 ሰዎች አሉ ሲሉም ተናግሯል። ስማቸው በወንጀል ተጠርጥረው ከሚፈለጉ ሰዎች የስም ዝርዝር ውስጥ እንዳለ ሰምተዋል ያሏቸው 37 የመንግሥት ሠራተኞችም ላለመታሰር ሲሉም ከቤታቸውና ከስራቸው ርቀው ሄደዋል ስሉም አስረድተዋል በአርባ ምንጭ ሰላሳ አምስት በኮንሶ አስራ አንድ በግዶለ ስምንት ሲሆኑ በአጠቃላይ እነዚህ ሀምሳ ሶስት ሰዎች በመደበኛ እስር ቤቶች ያሉ ምክረኞች ናቸው። ከመደበኛ ፖሊስ ጣቢያ ውጭ በጊዶለ ብቻ ከስራሸ ወረዳ ምክር ቤት አፈ ጉባኤ ቢሮ ውስጥ ወደ ዘጠኝ ሰዎች ታስረዋል። እዛ ውጭ አምሳ አምስት ሰዎች የት እንደታሰሩ አይታወቅም። ባሌ ከተያዘ አንድ ወር ቢሆንም እስካሁን የት እንዳለ ማወቅ አልቻልኩም ያሉት ደግሞ ሲመኝ ግርማ የተባሉም የሆልተ ቀበሌ ነዋሪ ናቸው። ምንም አዲስ ነገር በቃ ምንም ፍንጭ በሌለበት እያመላለሱን እያመላለሱን እስካሁን ድረስ መንገድ ላይ ሆኛለሁ። በዚህ ጋር እናለቅሳለን አበኪያ በዚህ ጋር ሞቷን ይላሉ ምኑን አይቼን በዚህ ጋር እንደዚህ ተጎድቶን እዛ ነው ያለ። ሲሄድ እዛ የለም። በቃ ትናንትና ማታ ራሱ ያረትኩት በል በቃ በየሀገሩ ሲዞር በየእስር ቤቱ በየሀኪም ቤቱ በ በቃ ጤና ጣቢያ ሆስፒታል በቃ ብል ብል ብል ብል ምንም ምንም ምንም ቃ ላገኝ አልቻልኩም። ዮሀንስ ታገላ የተባለ ወንድማቸው በመንግስት የጸጥታ ኃይል ተይዞ የት እንዳለ እንደማይታወቅ የገለጹት ደግሞ ታንሞ ታገል የተባለ የወረዳው ነዋሪ ናቸው። የታስረበት ቦታ ፈልገንም አላገኘንም። የምና በረ በየት ኑር አይኑራና የት እንዳለም ናቅም ከላለቀ አለበ ሁ መንግስት ተቃላት ችንም ጠይቀናል። አሁን ለማሳየትም ፍቃደኛ አይደሉም፣ ለመናገርም ፍቃደኛ አይደሉም። ምን ነበር ወንድምህ ስራው? በፊት መጀመሪያ ላይ የቀበሌ አስተዳደር ነበር። ከዛም የማዘጋጃ ቤት ራሱ ነበረ። ያው ከችግር በኋላ ደግሞ ችግሮች ከተፈጠሩ በኋላ የወረዳ ጥዛ ላሱ ነበር ዘንድ የዞኑም ጥዛ ላሱ ሆነ ነ ምንም የምናውቀው አንዳች ነገር የለም። እንደውም በቤቱ ኑር አይኖር እንደውም እንደው እንደቤተሰብ እኮ እናደርጋለን ያለው ነው። ግን ትንሽ ያለውን ሁኔታ ፈርተው እንጂ ለማልቀስ ነው እንደውም ዝግጅት ዝግጅት ያደርጓሉ። ታሳሪዎቹ ያሉበት ስለማይታወቅ ስለ ደህንነታቸው ለመጠየቅ በተለይም አስፈላጊውን ነገር በመያዝ ለመጠየቅ አልቻልንም ሲሉም ገልጿል። ሚኒስትሩ የተፈጸመ ያለው ከህግ አግባብ ውጭ ነው በማለት የተናገሩት ደግሞ በደህንነት ስጋት ምክንያት ስማቸውና ማንነታቸው እንዲገለጽ አልፈለጉ ነዋሪ ናቸው። የሰራ ማነው ወንጀለኛ ተብሎ የተጠራ አይደለም። ስለዚህ ሰው የምታሰርበት ከሆነ ቢያንስ ፖሊስ ጣቢያ ወይም ሆነ በህግ ተገሶ ተገሶ ባለበት ቦታ ደግሞ ማረሚያ ነው መግባት ማለበት። ግን የታስራለው ሰው ዝም ብሎ ወይም ወደ ማይከትበት በር ማይከተው ሄዶ በአግባብ ጠይቆ ነገሮችን አካባቢ የመንግስት ቤት ውስጥ የድራሼ ወረዳ አስተዳዳሪ አቶ ኪስሞ ኪታምቦም በወንጀል የተጠረጠሩ ቁጥራቸው በዛ ያሉ ሰዎች በአካባቢው አለ ባሉት ወታደራዊ ኢዝ ወይም ኮማንድ ፖስት መታሰራቸውን አረጋግጧል። ወንጀል ከተጠረጠረ ምንም በቃ ይሄ አመለካከት ማንነት የተለያየ ነገር ሳይኖር እንደ ዜጋ በወንጀል ከተጠረጠር ከአንተ ትልቅ ትንሽ፣ አይ ከተጠረጠረ የሁሉም ሰው ህጉ በሚፈቅደው የሀገሪቷ ህግ በሚፈቅደው መሰረት ቁጥጥር ስር ይውላል። ስለዚህ ህግና አዎ ህግና ህግ በሚፈቅደው ብቻ ስለመዳኝ ዜጎች በዛ መልክ ነው ትሪት ይደረጋሉ ብለን የምናስበው። እኛም በወረዳው ሰዎች የታሰሩት ከመዋቅራዊ አደረጃጀት ጥያቄ ጋር በተያያዘም በአካባቢው ከዘለቀው ግጭት ጋር በተያያዘ ሲሆን በተለይም ባለፈው ነሐሴ ወር በአካባቢውና በሰገን ዙሪያ ወረዳ ሰገን ከተማ በታጣቂዎች በተፈጸመው ጥቃት ለአስራ አራት ሰዎችና ለንብረት ውድመት ምክንያት ከሆነ ውከት ጋር አያይዘዋል። በመንግስት የጸጥታ ኃይሎች ተይዘው የት እንዳሉ አይታወቁም፣ ስለተባሉትም ሀምሳ አምስት ሰዎች የተጠየቁት አስተዳዳሪው የሚከተለውን ብሏል። አካባቢው ላይ ችግሮች፣ ግጭቶች ተፈራርቀው ነበር። ከዛ ጋር ተያይዘው አሁን ተጠርጣሪዎችን የሚፈለጉ ለምሳሌ ወጀ ለሚጠረጠሩና የሚፈለጉ ሰዎች ቁጥጥር ስር መዋል አለባቸው። ያ ደግሞ ከአካባቢውም አቅም በላይ በመሆኑ ኮማንደር ፖስት ነው ትር ነው አሁን ማኔጅ እየተደረገ ያለው ማለት ነው። ስለዚህ በዚህ መሰረት የሚጠረጠሩ ሰዎች እየተያዙ ነው። እንደገና ደግሞ እንደ ግዛታቸውና እንደ ተጠርጣሪው ግዛትና እንደ ኬዞቹ መቀራረብ መቀራረብ በቡድንም ይሁን በተናጠል ሰዎች ኮማንድ ፖስቱ በሚፈልጋቸው ቦታዎች ያደርጋል። ይህን ነው ኢንፎርሜሽን ጥቅል ሌሌ የሚችለው ለምስ የወንጀሏ አይነት ይወስዳል የተጠረጠረበት ማለት ነው። ተጠርጣሪዎች ፍርድ ቤት ያልቀረቡትም ጊዜው የአገሪቱ ፍርድ ቤቶች የረፍት ጊዜ በመሆኑና የተጠርጣሪዎች ቁጥር በመብዛቱ ነው ሲሉም አስተዳዳሪው ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም